አውሮፓና ጀርመን በዛሬ 12 ቀኑ የጀርመን አጠቃላይ ምርጫ የሚካፈሉት 42 የፖለቲካ ፓርቲዎች የምርጫ ዘመቻቸውን አጧጡፈዋል። እነዚሁ ፓርቲዎች በጀርመን ምክር ቤት መቀመጫ ለመያዝ የሚያካሄዱት ፉክክር አሁን ከፍ ያለ ደረጃ ላይ ይገኛል። ውጤቱም በጉጉት እየተጠበቀ ነው። ከዛሬ አራት ዓመቱ ምርጫ በተለየ ዘንድሮ አማራጭ ለጀርመን የተባለው ቀኝ ጽንፈኛ ፓርቲ የጀርመን ምክር ቤት ውስጥ ሊገባ ይችላል እየተባለ ነው። የመስከረም 14 2010 ዓ.ምቱን ምርጫ ይወስናሉ ከሚባሉት ጉዳዮች አንዱም ይህ ፓርቲ መሆኑ ይነገራል። የፖለቲካ ሳይንስና የሕግ ምሁር ዶክተር ለማይ ፍራሸዋ ከዚሁ ጋር ምርጫውን የሚወስኑ ሌሎች ጉዳዮችም እንዳሉ ያስረዳሉ። እንግዲህ ለዚህ ምርጫ የቀረቡ ፓርቲዎች እያንዳንዳቸው ይሄንን ማዕከላዊ መልእክት ይዘን ብንነሳ መራጮቻችን ለእኛ ድምጽ ይሰጣሉ ብሎ ያመኑበትን አድርገዋል። እስከዛሬም በጋዜጣም በቴሌቪዥንም ሁለቱ ትልልቅ የሕዝብ ፓርቲዎች ካደረጉት ክርክር በኋላ ትንንሽ ፓርቲዎችም አምስቱ እድል አገኝቶ በቴሌቪዥን የራሳቸውን ፕሮግራም ለመራጩ ሕዝብ አስተዋውቀዋል። ግን በጥቅሉ የዚህን ዙር ምርጫ የሚወስነው ነው ምንድን ነው? የስደተኛው ፖለቲካ ሰው ሰርቶ በሚያገኘው ገንዘብ መኖሪያ ለመቻሉ። ሌላው የትምህርት ጉዳይ ነው፣ ለሁሉም ሰው ትምህርትን የማግኘት እድሉ የተጠበቀ መሆን አለበት የሚል ነው። ወደፊት የአውሮፓ ሁኔታ አሁን ከቱርክ ጋር ያለውም የሁለቱ ጀርመን የቀዝቃዛ ጦርነት ነገር ውስጥ መግባት እንዲሁም ከሁሉም በላይ ደግሞ ለጀርመን አማራጭ የሚባለው ፓርቲ ግልጠኞች እንደሚሉት ወደ ናዚ የሚጠጋ ፓርቲ የጀርመን ፓርላማ ውስጥ ሊገባ ነው ብለው ብዙዎቹ ፍርሃት ላይ ናቸው ያሉት። ሌላው የሃይማኖት ጉዳይ ነው። ጀርመን እስላም እየሆነች ነው፣ ይሄን ነገር ማስወገድ አለብን የሚሉ ብዙ መፈክሮች በየቦታ ይሰማሉ፣ ከቀኙ ክንፍ ማለት ነው። ስለዚህ ምርጫውን የሚወስኑት እነዚህ ይመስሉኛል። በዚህ ምርጫ የጀርመናውያንን ትኩረት የሚስቡት ማህበራዊ ፍትህ፣ ጸጥታ፣ የተመጣጠነ ደሞዝና የመሳሰሉት ብሔራዊ ጉዳዮች ናቸው። ሆኖም የጀርመን ፓርቲዎች ስልጣን ቢይዙ የሚከተሉትን መርህ ባካተተው ማኒፌስቷቸው ውስጥ በአንድ ወይንም በሌላ መንገድ አፍሪቃን አካተዋል። ይህ የሆነውም ባለፉት ጥቂት ዓመታት ወደ ጀርመን ስደተኞች በብዛት መግባታቸው ብዙ መነጋገሪያ ሆኖ በመዝለቁ ነው። ከጥቂት ወራት በፊት ጀርመን ውስጥ በተካሄደው የቡድን ሀያ አባል ሀገራት ጉባኤ ላይ የጀርመን መራሄተ መንግስት አንጌላ ሜርክል የአፍሪቃ ጉዳይ ትኩረት እንዲሰጠው አድርገዋል። ሶስት የጀርመን ሚኒስቴር መስሪያ ቤቶችም ለዚሁ ዓላማ ይረዳሉ ያሏቸውን የልማት እቅዶች አቅርበዋል። ዋና ዋና የሚባሉ የጀርመን ፓርቲዎች ከአፍሪቃ ወደ አውሮጳ የሚደረግ ስደትን ለመግታት ለክፍለ ዓለሙ ድጋፍ መስጠት ይረዳል የሚል አቋም ይዘዋል። አንጌላ ሜርክል የሚመሩት የክርስቲያን ዲሞክራት ሕብረት ፓርቲ የአፍሪቃ ጉዳዮች ቡድን ሊቀመንበር አንድሪያስ ሌሜል ችግሩን ለመፍታት የጀርመን ባለሀብቶች በአፍሪቃ ተጨማሪ ውረታዎች ማካሄዳቸው ጠቃሚ ነው ብለው እንደሚያምኑ ለዶችቨለ ተናግረዋል። በእኔ አመለካከት የድህነት ችግር ካለተጨማሪ የግል ውረታ ሊወገድ አይችልም። ይህንንም ችግር መንግስት ሊፈታው አይችልም። ለብዙ ዓመታት የልማት እርዳታ ስንሰጥ ቆይተናል። ይሁንና ያስገኘው ውጤት እንደታሰበው አይደለም። በእኔ የግል እምነት በአፍሪካ ተጨማሪ የግል ውረታዎች መካሄድ አለባቸው። ይሁንና የአረንጓዴዎቹ ፓርቲ ለዚህ አላማ ከአምባገነን የአፍሪቃ መንግስታት ጋር መስራት የለብንም ሲሉ እየተቃወሙና እየተቹ ነው። ዶክተር ለማ ይፍራሸዋም ይህን እቅድ ከሚተቹት አንዱ ናቸው። የዛሬ ሰላሳ አርባ ዓመት ከዲክታተር ጋር አንሰራም፣ እኛ ሰብአዊ መብት እናስቀድማለን፣ የሰብአዊ መብት ከሚረግጥ ሬዥም አገዛዝ ጋር ግንኙነት አይኖረንም ብሎ ሲሰብኩ የነበሩ ምዕራባ ነገሮች ልክ ስደተኛውን ለማቆም ሲባል ደግሞ ወደዚህ ታጥፈው አይ መሳሪያ እንሰጣቸዋለን፣ ገንዘብም እንሰጣቸዋለን፣ ወታደርና ፖሊስ እንገነባላቸዋለን ስደተኞቹን ብቻ እዛ ያዙልን ማለት ይሄ ከሞራልም ከሕግም ዛሬ ዓለም ከደረሰበትም እድገት አኳያ ምንም ከከንፈር ያለፈ ሁለተኛ፣ በጣም በጣም በጣም የሚያጣይቅ ነገር ነው። ለዚህም ነው አረንጓዴ ፓርቲዎች አይደለም መሰረታዊ ቫሉያችንን እሴታችንን ጥያቄ ውስጥ አናስገባ። ዲክታተር ከሆኑት ጋር መስራት የለብንም ለአፍሪካ የምናስብ ከሆነ ደግሞ መሰረታዊ የሆነ ዲፔት ተደርጎበት እውነትም መሬት ጠብላ የሚች ሊወርድ የሚችል ነገር ተጠንቶ መደረግ አለበት እንጂ ልክ ምርጫ በመጣ ቁጥር ስደተኛ ለማስቀረት ሲባል እንዲህ አደርጋለሁ ብሎ ለመቅረብ ካልሆነ በስተቀር ያዋጡትም ገንዘብ የያዙትም ጉዞ ለተናገሩት ነገር ለድል የሚያበቃ አይደለም። በዚህ ምርጫ አነጋጋሪና አሳሳቢ የሆነው የቀኝ ጽንፈኛው አማራጭ ለጀርመን የተባለው ፓርቲ ጉዳይ ነው። በዛሬ አራት ዓመቱ ምርጫ አራት ነጥብ ሰባት በመቶ ድምፅ አግኝቶ ፓርላማ ሳይገባ የቀረው ይኸው ፓርቲ በአሁኑ ምርጫ ከአስር በመቶ በላይ ድምፅ ሊያሸንፍ ይችላል እየተባለ ነው። ዶክተር ለማ ምክንያቱንና የእርሳቸውንም ግምት አብራርተዋል። እስከ ዛሬ ድረስ ይሄንን አምስት ፐርሰንት ማግኘት አልቻለውም በተለይ ቀኝ አዝማሚያ ፓርቲዎች ኒውናዚን የሚከተል ነበረ። አሁን ደግሞ ለጀርመን አማራጭ ስሙ ነው። ውስጡ ከፍተው ካዩት በጠቅላላ ከቀኙ ክፍል ከሚገኘው ውሃ ውስጥ ነው አሳ ያጠመዱ ያሉት። የሚጠቀሙት ቃላት ስድቡ፣ ምኑ ምኑ ዛሬ ትልልቁን ሁለቱን ህዝባዊ ፓርቲዎች ትልቅ አደጋ ላይ ጥሏል። ስለዚህ በእኔ አመለካከትና እስካሁን በተደረገው የአስተያየት ጥያቄ ውጤቶችና ከዛም በላይ ደግሞ እኔ ከህዝቡም ጋር እገናኛለሁ እዚህ ህብረተሰብ ውስጥ ነው የምኖረው፣ ሀያ ሰባት ዓመቴ ነው ካለኝ ልምድ አኳያ ጀርመን በጣም ትልቅ የፖለቲካ አቅጣጫ ለውጥ ጥያቄ ላይ ነው ያለችው። ይሄ ፓርቲ በሁለት አሃዝ ይገባል ብዬ ነው የምጠብቀው እኔ። ሁለት አሃዝ ማለት ከአስር ፐርሰንት በላይ ይዞ ይገባል ብዬ ነው የምጠብቀው። ያ ማለት ደግሞ አማራጭ ለጀርመን የሚለው ፓርቲ የጀርመን ፓርላማ በዚህ ዘንድሮ ምርጫ ይገባል የሚገባውም እንደው ስድስት ሰባት ነጥብ ሆኖ ሳይሆን እነ ሶሻል እነ ሊበራል ፓርቲን፣ ግሪን ፓርቲን፣ እነዛን ቀድሞ የሚሄድ ነው የሚመስለኝ። ምክንያቱም ህዝቡ በከፍተኛ ደረጃ መራይት አንገላ ሜርከል ለስደተኞች እና በሃይማኖት ላይ በያዙ አቋም በተለይ የቀድሞ የምስራቅ ጀርመን ህዝብ በጣም በቁጣ ላይ ነው ያለው። እና ይሄ የአቅጣጫ ለውጥ ፖለቲካ ይመስለኛል። እና ይሄ አማራጭ ለጀርመን ፓርላማ ውስጥ ገባ ማለት ደግሞ የፓርላማ ውይይት ምን እንደሚሆን ከአሁኑ መገመት ይቻላል። እኔ በእርግጠኝነት መናገር የሚችለው ይገባል ብዬ ነው። ለአስራ ሁለት አመታት ስልጣን ላይ የቆዩት መራሂተ መንግስት አንጌላ ሜርክል የክርስቲያን ዲሞክራት ህብረት ፓርቲ መሪ በአሁኑ ምርጫ ያሸንፋሉ የሚሉ እንዳሉ ሁሉ ተፎካካሪያቸው የሶሻል ዲሞክራቶቹ ፓርቲ እጩ ማርቲን ሹልዝም የማሸነፍ እድላቸው የሰፋ ነው የሚሉም አሉ። ከዛም አልፎ ደግሞ የተወሰኑ ድምጾች ወደ ሌሎች ፓርቲዎች ሲወሰዱ አሸናፊው ፓርቲ ተጣምሮ መንግስት ሊመሰረት የሚችልበት እድል አስቸጋሪ ነው የሚሆነው የሚሉም አሉ። ምክንያቱ ምንድን ነው? እንዴት ነው ሊሆን የሚችለው? በአንድ በኩል ለውጥ ፈላጊ የተወሰነ ፐርሰንት አለ። በሌላ በኩል ደግሞ አይ፣ እኛ ሪስክ ውስጥ አንገባም ያ የፖለቲካ አቅጣጫ ይሄ መጫወቻ መሞከሪያ አይደለም የሚሉም አሉ። ግን ሆኖም አሁን ትንንሽ ፓርቲዎች ይሄ አማራጭ ለጀርመን ብዙ ድምፅ እንደሚወስድ ከክርስት ዲሞክራት ይጠበቃል። ሌላው ደግሞ ከሶሻል ዲሞክራት ላይ ግራክንፉ እና ግራክንፉ በተለይ ብዙ ድምፅ እንደሚወስድበት ስለሚታወቅ ሁለቱ ህዝባዊ ፓርቲዎች በሰላሳ ና በሀያ ቤት የሚገደቡ ይመስለኛል አሁን ህዝብ እንደሚጠይቀው አርባ ፐርሰንት ያህል ይዞ የሚወጣ አይመስለኝም ክርስት ዲሞክራት በሰላሳ አራት በሰላሳ አምስት አካባቢ ቢቆይ ሶሻል ዲሞክራቶች ሀያ አራት ና ሀያ አምስት አካባቢ ቢቆዩ አሁንም አብላጫ ያለው ክርስት ዲሞክራት ስለሆነ ቻንስለር የማ የመምረጥ ወይም መንግስትን የማቋቋም መብት ቅድሚያ የሚሰጠው ላሸነፈው ፓርቲ ነው። አሁን ከማን ጋር መንግስት ጥምር አቋቁማለሁ የሚለው ላይ ክርስት ዲሞክራት ያለው ምርጫ የሚቀለው ሁለቱ ህዝባዊ ፓርቲዎች አብሮ ቢገዙ ነው። ካልሆነ ግን አሁን ሊበራል ፓርቲ ቡንደስታግ ይገባል ተብሎ ቢጠበቅም ሁለት ዲጂት አግኝቶ ክርስት ዲሞክራት ረድቶ ጥምር መንግስት ለማቋቋም ይበቃ አይመስለኝም። ከዛ ውጪ የሚሞክረው ከአረንጓዴ ፓርቲ ጋር ይሆናል። አረንጓዴ ፓርቲ፣ ሊበራል ፓርቲና ክርስት ዲሞክራቶች ሊሞክሩ ይችላሉ። ይሄ እንግዲህ ከምርጫ በኋላ የሚታይ ነው። እንዲያውም እኔ ምናልባት የኤስፒዴው ካንዲዳት ሚስተር ማርቲን ሹልስ ምንም እንኳን ኤስፒዴ በምርጫ ሀያ አምስት ፐርሰንት ቢኖረውም ክርስት ዲሞክራቶች መንግስት የጥምር መንግስት ማቋቋም ካልቻሉ የጥምር መንግስት ማቋቋሙን ሶሻል ዴሞክራት እንዲወስድ ይደረጋል። ኦፕሽኑ ካለው የጥምር መንግስት ማቋቋም ከቻለ ማለት ነው። እንግዲህ እስካሁን ድረስ የኤስፔዴው የቻንስለር ካንዲዳት ከግራ ፓርቲ ጋር ጥምር መንግስት ታቋቁማለህ ተብሎ በተደጋጋሚ ለጠየቀው ጥያቄ አይ እኔ ፓርቲ ምርጫውን እንዲያሸንፍ ጠንካራ የማድረግ ነው፣ የጥምር መንግስት ውይይት የምናደርገው ከምርጫ በኋላ ነው በሚል ዘግቷል። ለዚህ ጥያቄ ድፍን መልስ ነው የሰጠው። ይሄ ምናልባት ግራ ክንፎችን የማይፈልጉ ሰዎች ድምፁን ላይሰጡት ይችሉ ይሆናል። በሌላ በኩል ግን ግራ ክንፎች የቀድሞ ኢስት ጀርመኒ ውስጥ በብዛት ድምፅ እያገኙ ስለሚመጡ ምናልባት ምናልባት ፓርቲው በፐርሰንቴጅ ደረጃ ቢሸነፍም የሶሻል ዲሞክራቶች የግራ ክንፍና አረንጓዴ ፓርቲ መንግስትን ሊያቋቁሙ ይችላሉ ብዬ ነው የምገምተው። ምናልባት በጀርመን የምርጫ ሕግ አንድ መራጭ ሁለት ድምጾች አሉት። አንዱ ለእጩ ተወዳዳሪ በቀጥታ የሚሰጥ ሲሆን ሁለተኛው ደግሞ ለፓርቲ የሚሰጥ ድምፅ ነው። አንድ ፓርቲ በጀርመን ምክር ቤት ቡንደስታግ መቀመጫ ለማግኘት ከመራጮች ድምፅ ቢያንስ አምስት በመቶውን ማሸነፍ ይኖርበታል። በአሁኑ ምርጫ ማን እንደሚያሸንፍ መስከረም 14 2010 ነው የሚታወቀው። ይሁንና አማራጭ ለጀርመን የተባለው ቀኝ ጽንፈኛ ፓርቲ በዚህ ምርጫ የሚያገኘው ድምፅ እስካሁን የቆየውን የጀርመን የፖለቲካ ስርዓት ሊቀይረው ይችላል። አድማጮች የዛሬው አውሮጳና ጀርመን ዝግጅታችን በዚሁ አበቃ። ሳምንት በሌላ ቅንብር እንገናኛለን። እስከዚያው ደህና ቆዩን።